እንደምናመሻችሁ የጋቢና ቪዮኤ አድማጮች የዛሬ ሐሙስ ህዳር 25 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስባቸው የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ አገሪቱ ኢንተርኔት ተቋርጦ እንደነበረ አረጋግጠዋል። እንደ ተቋምም እንደ ሀገርም እንደዚህ አይነት ነገሮች ጉዳት ከማድረሳቸው በፊት መቆጣጠር መቻል ያው ትልቅ ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ የምናስበው። የኢትዮ ቴሌኮም ኮሚኒኬሽን ዋና ኦፊሰር ወይዘሪት ጨረር አክሊሉ ናቸው። ሁኔታውን ያስረዱበትን ዘገባ ቆየት ብለን እናሰማችኋለን። እስከ ዝግጅታችን ማብራቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸው በርካታ ዘገባዎችንም ታዳምጣላችሁ። የዛሬውን መርሃ ግብር በመምራት አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ሲዩም ዛሬ ሀብታሙ ሲዩም እና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎችን እናሰማችኋለን። መልካም ምሽት ይሁንላችሁ። በመቀለ ከተማ ሲካሄድ የሰነበተው ሕገ መንግሥትና ሕብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል የተጠራው ጉባኤ በትናንትናው ዕለት መጠናቀቁ ተሰምተዋል። የፌዴራሊስት ኃይሎች በሚል የተጠቀሱ ወደ ሀምሳ የሚጠጉ የፖለቲካ ፓርቲዎች የተሳተፉበት ይህ ጉባኤ ሲጠናቀቅ በቀረበ የአቋም መግለጫ ላይ ኢህአዴግ በሕብረ ብሔራዊ የፌዴራሊዝም ስርዓት እንዲመራት ባደራ የተቀበላት አገርና የተሰጠው የፖለቲካ ስልጣን መንገድ ስቶ አገሪቱ ወደ መበታተን እያመራች ነው ተብሏል። ተሳታፊዎች ባቋቋሙት አርቃቂ ኮሚቴ አማካኝነት ባወጡትና በጉባኤያቸው ማብቂያ ላይ በንባብ በተሰማው ባለአምስት ነጥብ የአቋም መግለጫ ኢትዮጵያ ውስጥ አሁን አሉ ያሏቸው ችግሮች እንዲፈቱ እንሰራለን ለመፍትሄውም አብረን እንታገላለን ብለዋል። ምርጫ 2012 በተያዘለት ጊዜ መካሄድ እንዳለበት ተሳታፊዎች አሳስበው ይህንን ጥሰው ፖለቲካዊ ስልጣን ለመያዝ የሚሞክር ኃይል ተቀባይነት የለውም ብለዋል። ዘገባውን ያደረሰን ሙልጌታ ጽባ ነው ከመቀለ። የኤርትራ ፕሬዚዳንት ኢሳያስ አፈወርቂን መንግስት ለማተራመስ ሙከራዋን ተቀብላለች ተብላ የተወነጀለችው ኳታር አስተባበለች። ኳታር ለዚህ አድራጎቷ ሱዳንን በመነሻነት እየተጠቀመችባት ነው ተብላ በአስመራ ተወንጅላለች። ኳታር ባለፈው ሳምንት ለቀረበባት ለዚህ ውንጀላ ኤርትራ ውስጥ በሚንቀሳቀሱ ማናቸውም አጀንዳዎች ወይም ቡድኖች ውስጥ ፈጽሞ የሚያገባኝ ነገር የለም ስትል አስተባብላለች። የኳታር የውጭ ጉዳይ ሚኒስትር ትላንት ባወጣው መግለጫ የኤርትራ መንግስት በዓለም አቀፉ ማህበረሰብ እውቅና ባለው ዲፕሎማሲያዊና ሕጋዊ መንገድ ከመጠቀም ይልቅ መግለጫ ማውጣቱ አስገርሞናል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያላግባብ ተጠቅመዋል ሲሉ የተወካዮች ምክር ቤት አፈጉባኤ ናንሲ ፕሎሲ አስታወቁ። በመሆኑም በዲሞክራት አባላት የሚመራው የምክር ቤቱ የፍትህ ኮሚቴ ሊቀመንበር ፕሬዚዳንቱ ላይ ክስ እንዲመሰረት የሚያስችሉ አንቀጾችን እንዲያዘጋጁ አፈጉባኤዋ ጠይቋቸዋል። ፔሎሲ ይህን ያደረጉት አፈ ጉባኤ ዛሬ በቴሌቪዥን በተላለፈ መግለጫ ላይ ነው። ትናንትና ሶስት የህገ መንግስት ምሁራን የተወካዮች ምክር ቤት ፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የዩጋንዳ ፕሬዚዳንት ዩዌሪ ሙሴቬኒ በትናንትናው ዕለት በመሩት ጸረ ሙስና ሰልፍ ላይ ሙሰኞች የህዝብን ሀብት የሚመጸውቱ ወይም የሚመጡ ተውሳኮች ናቸው ሲሉ ተናግረዋል። የፕሬዚዳንቱ ነቃፊዎች ግን ፈጥነው ይሄ ለታይታ እንጂ ሌላ ትርጉም የለውም ብለዋል። ዩጋንዳ በዓለም ላይ በከፋ ደረጃ በሙስና ከዘቀጡ ሀገሮች መካከል የምትጠራ ስትሆን ከፍተኛ የመንግስት ባለስልጣናት ላይ ጣታቸውን ይቀስራሉ። ትራንስፓረንሲ ኢንተርናሽናል በአምና ሪፖርቱ ዩጋንዳ ሙስና በከፋ ሁኔታ ከተንሰራፋባቸው የአፍሪካ ሀገሮች አንዱ አድርጎ አስቀምጧታል። አክሽኔድ የተባለው ግብረሰናይ ድርጅትም በአብዛኛው ተጠያቂው መንግስታቸው ሆኖ ሳለ የእሳቸው ጸረ ሙስና ሰልፍ መምራት የሚገርም ነው ብሎታል። አድማጮቻችን፣ ለአሁን ያሉ አጫጭር ዜናዎች እነዚህ ናቸው። በመቀጠል ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ ቆያለን እንቆያለን። አሁን ቀዳሚው ርዕሳችንን እናስደምጣችሁ። በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስባቸው የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ አገሪቱ ኢንተርኔት ተቋርቶ እንደነበረ አረጋግጠዋል። የኢትዮ ቴሌኮም ኮሚኒኬሽን ዋና ኦፊሰር ወይዘሪት ይጨረራ ክልሉ አገርን ከእንደዚህ አይነት አደጋ መከላከል መቻል ትልቅ ኃላፊነትን መውጣት ነው ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ናት ያነጋገረቻቸው። ዛሬ በኢትዮጵያ በተለይ ፋይናንስ ተቋማትን ታርጌት ያደረገ የሳይበር ጥቃት ሊደርስ ነበር እና ያንን ለመከላከል የተወሰደ እርምጃ ነው ማለት ነው። ኢንተርኔቱን ለተወሰነ ጊዜ አቋርጦት ነበር። የፋይናንስ ተቋማት ላይ ማለት የት የት፣ ምን አይነት ነው የሳይበር ጥቃት ውስጥ የታወቀ ነገር አለ? በእነዚህ ጉዳዮች ላይ ዝርዝር መረጃውን የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ በተለምዶ ኢንሳ የምንለው ተቋም እነዚህ ማብራሪያ በቅርቡ ይሰጣል። ያንን ብንጠብቅ ነው የሚሻለው። እናንተ ጋር ይህን ያደረሰው ይህንን መረጃ የሰጣችሁ ማን ነው? ኢንሳ ነው ማለት ነው። በመሰረቱ የኢንሳና የቴሌኮም በጋራ የሚሰሩባቸው በህግ ሲቋቋም የኢንሳም የራሱ የሆኑ የሀላፊቶችና ግዴታዎች ተጥለበት የተቋቋሙ የተቋቋመ ተቋም ነው። ያው ቴሌኮምም ደግሞ በሀገሪቱ የቴሌኮም ሰርቪስ የሚሰጥ ተቋም ነው እና እነዚህ ሁለት ተቋማት ያው በጋራ የሚሰሩባቸው ጉዳዮች አሉ። እነዛ ጉዳዮች ስላሉ እና እነዚህ ተቋማት በጋራ የሚሰሯቸው ሌሎች በርካታ ነገሮች ስላሉ ያው ከኢንሳ ነው ማለት ነው ይህን የሰማ ነው። በስራ አጋጣሚ በስራ ላይ ግንኙነት ስላለ ማለት፣ ለስንት ደቂቃ ወይም ለስንት ሰዓት ያህል ኢንተርኔት ተቋረጠ? ከስንት ሰዓት እስከ ስንት ሰዓት? ለተወሰኑ ደቂቃዎች ነው የተቋረጠው። ከአንድ ሰዓት በታች ለሚሆኑ በምን ምን ሰዓት አካባቢ መሰለች? በኢትዮጵያ ወደ ወይም እናንተ ዋን ፒ ኤም ወደ አካባቢ ማለት ነው። ወደ ሰባት ሰዓት ወደ ሰባት ሰዓት ከዛ በኋላ ያው ኢንተርኔት ተከፈተ ማለት ነው። ስለዚህ መከላከል ተችሏል። ሊደርስ የነበረውን ጥቃት መቆጣጠር ተችሏል። መከላከል ተችሏል። አዎ ከዛ በኋላ ለሀገር ውስጥ ላሉ ሚዲያዎች ኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢቢሲ የተቋሙ ኃላፊዎች መግለጫ ሰጥተዋል እና መቆጣጠር እንደተቻለ ተናግረዋል። መቆጣጠር ተችሏል ማለት ነው ሊደርስ የነበረውን ጥቃት ወይዘሪት ጨረር አያይዘው በኢንተርኔት መቋረጡ ውስጥ የሚደርሱ የምጣኔ ሀብት ቀውሶች ቢኖሩም እንዲህ ያለ አገርን ከእንደዚህ አይነት አደጋ መከላከል መቻል ግን ትልቅ ኃላፊነትን መወጣት ነው ብለዋል። የፋይናንስ ተቋማት ማለት የሀገር ዋነኛ ከምትያቸው ተቋማት አንዱ ነው፣ የሀገር ደህንነት ጉዳይ ነው ማለት ነው እና የሳይበር ጥቃት ደግሞ ያው በአለማችን ላይ ምን ያህል አደገኛ ነገሮች እንደሚያስከትል ይታወቃል። ስለዚህ በመሰረቱ በተለይ እንደዚህ አገልግሎት ሲቋረጥ እኛ በመሰረቱ እንደዚህ አይነት አገልግሎት መቋረጥ ሲኖር ቢቻል ቀድሞ ለደንበኞቻችን ማሳወቅ እንፈልጋለን። ምክንያቱም ደንበኞች ስራዎች ይሰራሉ፣ ህይወታቸው ኢንተርኔት ላይ የተመሰረተ ከሆነ ጥንቃቄ እንዲወስዱ ማስቻት የመጀመሪያ ፍላጎታችን ነው። ሁለተኛ ደግሞ እንደዚህ አይነት ነገሮችን የሲስተም ሲስተሞችን ቼክ ማድረግ ወያ እንደዚህ ሲስተሞች ላይ የሚሰሩ ስራዎችን በተቻለ አቅም ለሊት ላይ ለመስራት ደግሞ ሙከራ ይደረጋል። ምክንያቱም ዋነኛው ዓላማችን ያው ህዝብን ማገልገል ስለሆነ ያንንም አፌክት እንዳያደረግ፣ ነገር ግን እንደዚህ አይነት አደገኛ በጣም ሁለተኛ እድል ማይሰጡ ጊዜ ማይሰጡ ነገሮች ግን በተለይ በሀገር ደህንነት ላይ ደግሞ ሲከሰት እነዚህም ደግሞ በፍጥነት መቆጣጠር ነው ማለት ነው። ውጤት ይሄ ነው። ስለዚህ እንደ ተቋምም እንደ ሀገርም እንደዚህ አይነት ነገሮች ጉዳት ከማድረሳቸው በፊት መቆጣጠር መቻል ያው ትልቅ ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ የምናስበው። ነገር ግን እንዳልኩሽ ከዚህ በዚህ ውስጥ ደግሞ ኢንኮንቪኒንስ ሊኖር ይችላል። ኢኮኖሚክ የሆኑ ለውሶች ሊኖር ይችላል። ለዚህ ሁሉ ጊዜም ኢትዮ ቴሌኮም ሁሌም ይቅርታ ይጠይቃል። ደንበኞቹን በተቻለ ቀድሞ ማስጠንቀቅ ይፈልጋል። ነገር ግን በማይቻሉ ሁኔታዎች ደግሞ ሲኖር እንደዚህ አይነት ነገሮች እርምጃዎች ሊወሰድ ይችላል። በዚህ ውስጥ ግን ያው ሀገራዊ ኃላፊነት መወጣት ነው ብለን ነው ኛ ምናምን። በዚህ ጉዳይ ላይ ማብራሪያ ለማግኘት የኢንፎርሜሽን መረብ ደህንነት ኤጀንሲ ህዝብ ግንኙነት ኃላፊ አቶ ሰለሞን የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የዚሁ የኤጀንሲው ምክትል ዋና ዳይሬክተር ኢንጂነር ወርቁ ጋቸና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ ተመሳሳይ ችግሮችን ለማክረፍ ለማክሸፍ ኤጀንሲው ከኢትዮ ቴሌኮም ጋር በመሆን እየሰራ እንደሆነ ገልጸዋል። ኢንተርኔት የሚቋረጠውም የኢንተርኔት ተጠቃሚዎች በቅድሚያ እንዲያውቁት ከተደረገ በኋላ እንደሆነ ተናግረዋል። ሊደርስ የነበረውን ጥቃትም ማክሸፍ እንደተቻለ ገልጸዋል። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የኳስ ጨዋታ ውድድሮችን መነሻ አድርገው የሚከናውኑ ውርርዶች ሱስ ሊያስ ብሎ የሚችሉ መስፈርቶች እንደሚያሟሉ ለአስር ዓመታት ያክል በአማኑኤል ሆስፒታል በሱስ ዙሪያ እየሰሩ አንድ ባለሙያ ለአሜሪካ ድምፅ ገልጸዋል። የአማራ ክልል ወጣቶች ማኅበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ሕይወት እያበላሹ በመሆኑ መንግሥት በአስቸኳይ እንዲዘጉ መጠየቁን ተከትሎ ሁኔታው የወጣቶችን ሕይወት ምን ያክል ያበላሻል በሚል ሲዮን ግርማ ከባለሙያ ጋር ቆይታ አድርጋለች። አቶ ጴጥሮስ ሀጎስ በጣም አመሰግናለው። ፈቃደኛ ሆነ ለዚህ ለወጣቶች ለምናዘጋጀው ፕሮግራም ምክረ ሀሳብ ለመስጠት ሙያዊ የሆነ አስተያየት ለማካፈል ፈቃደኛ ስለሆን፣ የደወልኩበት ምክንያት ምንድን ነው? ባለፈው ሳምንት በዚህ ኢትዮጵያ ውስጥ የስፖርት ጨዋታዎችን መነሻ በማድረግ የሚደረጉ ውርርዶች ወይም ቤቲንግ የሚሏቸው ነገሮች ኢትዮጵያ ውስጥ ተጀምረዋል። በብሔራዊ ሎተሪ አስተዳደር አማካኝነት ፈቃድ ሰጭነት ተጀምረዋል። በተለይ በባህር ዳር እና በጎንደር፣ እንዲሁም በአዲስ አበባ አንዳንድ አካባቢዎች እነዚህ ነገሮች እየተስፋፉ ነው እና ወጣቶችን እየጎዱ ነው፣ የሱስ ተገዢ እያደረጓቸው ነው፣ ሱስ ውስጥ እየከተቷቸው ነው የሚል ያሳሰባቸው ወጣቶች ሀሳባቸውን አካፍለውን ነበር። ፈቃድ የሰጠውን የብሔራዊ አስተዳደርም አነጋግረን ነበር። ብሔራዊ አስተዳደር ደግሞ ቁማር አይደለም፣ ጨዋታ ነው፣ የስፖርት ጨዋታን መሰረት አድርጎ የሚደረግ ማለት ውርርድ ነው፣ ጨዋታ ነው እንጂ ቁማር አይደለም የሚል ምላሽ ሰጥቶናል። እስቲ አንተ የባለሙያ አስተያየት ስጠን፣ እንዲህ ያሉ ነገሮች ሱስ ናቸው ሊባሉ ይችላሉ ወይ? ሱስ ብለን ለመጥራት የተወሰኑ ማሟላት ያለባቸው ቅድመ ሁኔታዎች አሉ፣ ወይም ካሪያዎች አሉ። ይሄኛው አንደኛው ስነልቦናዊ ተጽዕኖ ወይም ደግሞ የሳይኮሎጂካል ዲፐንደንስ ያለው አይነት እንደሆነ እናውቃለን። ይሄ ቁማር ወይም ደግሞ የጋምብሊንግ ብለን ከምንጠራው ጋር አያይዘን ማየት የሚችል ይመስለኛል። ምክንያቱም እኔም ይህን ስራ በሚሰራበት ሂደት ውስጥ ቅድም እንዳልሽ የወጣቶቹ ኮንሰርን እንደዛ ያላቸው ወላጆች አጋጥሞኛ ቃል ከአንድ ሁለት ወር ከሶስት ወር በፊት የሆነ ወላጆች አንድ ወጣት ጊዜያቸውን የጋይዞ መጥቶ ነው። ምንድነው ኢምፕሊኬሽኑ አሁን በግለሰብ ደረጃ ያለው ተጽዕኖ ማየት ብንችል በዛ ሰዓት አሁን ጨዋታ ባለበትም ሰዓት እነዚህ ነገሮች የሚካሄድባቸው ሰዓቶች በሙሉ ሙሉ ሌላኛው የዘቀን ክንዋኔያቸውን መከወን አይችሉም። ምክንያቱም የትኛውም አይነት መረጋጋት አይሰማቸውም። እነዚህ ነገር ባላቸው ይሄ መጀመሪያ ወር ላይሆን ይችላል፣ ሁለተኛ ወር ላይ ላይሆን ይችላል። ግን ይሄ ልምምዶች እያደጉ በመጡበት ጊዜ ላይ ወደዛ ወደ ሶስት ደረጃ ላይ ወይም ደግሞ ይህን ማድረግ የመጀመሪያ በቀኑ ማድረግ ከሚችሉት ነገር ሌሎች ነገሮቻቸውን አበላሽተው ቀንሰው የሚሆን ወደዛ ነገር ይገፋቸዋል እና ማድረግ አልቻል ደግሞ ውስጣቸውን ይሄ እሱን የመፈለግ ነገራቸውን ከፍ ያደርገዋል። ስለዚህ ከክራይቴሪያ አንጻር ካዬ ነው እነዚህ ከሱስ አንድ ሱስ ላይ አሉ ብለን ከምናስባቸው አብዛኞቹ ነገሮች አሉ። ሱስ የሚሆን ከሆነ እንደዚህ ያሉ ሱስ የሚያስይዙ አካሄዶች ወጣቶች ላይ የሚያሳርፉት ተጽዕኖ ምንድን ነው? በአጭር ጊዜም ሊሆናል፣ በረጅም ጊዜም ሊሆን ይችላል። ምንድን ነው የሚያሳርፉት? የመጀመሪያ ተጽዕኖ ሊሆን የሚችለው ነገር የትኛውም አይነት ነገር ይሄ ለዚህ ጨዋታ ወይም ደግሞ ለዚህ ተጋላጭ ለሚያደርጋቸው ነገር በሙሉ ቤታቸው ውስጥ ያለው ነገር በሙሉ ብር አለው መሀል ላይ አይደል? ስለዚህ ብር ማግኘት ማይችልበት ምንም አይነት ሁኔታ ላይ ካለ ቤታቸው ውስጥ ያለው የትኛውም አይነት ነገር ወስደውም ሽጠውም ብዙ ነገሮች ያደርጋሉ። ስለዚህ በቀጥታ ያ ነገር ለማድረግ በሚፈልጉት ነገር ላይ አላስፈላጊ የሆኑ ባህሪዎች ያዳብራል። መስረቅ፣ መዋሸት፣ ሌላ ነገር ማስ የሰው መውሰድ እነዚህ ነገሮች በሙሉ ያደርጋሉ። ከዛ ቀጥሎ የሚመጣው ነገር ደግሞ አሁን ቅዳሜና ሁድ በብዛት የሚደረጉ እና ደግሞ ወጣቶች ደግሞ የቅዳሜና ሁድ ከሰኞት ጋር የተማሩትን ነገር ቅዳሜና ሁድ መስራት ያለባቸውን ነገር እንዳይሰሩ፣ አርሴን ታይም ደግሞ ከዚህ ጋር ተገናኝቶ እነዚህ የሚሄዱባቸው ቦታዎች ላይ ያለው ሌሎች ተጋላጮች ተጋላጭ ሊያደርጋቸው የሚችለው ከቤታቸው ወጥቶ ነው ይሄ ነገር የሚያደርጉት እና ስለዚህ ኢንቫይሮንመንት ላይ የሚያገኛቸው ሰዎች እነሱ ቀድሞ ሌሎች ልምዶች ያላቸው የሌሎች ሰዎች ተጋላጭ የሆኑ ስለዚህ ይሄ የአቻ ተጽዕኖ በጣም ሊያጋልጣቸው የሚችሉና ሌሎች ነገሮች ተጽዕኖ ይፈጥርባቸዋል ብዬ አስባለሁ። እና እንደዚያ እንደሆነ ደግሞ እኔ ቅድም እንዳልኮች ከነዚያ ቤተሰቦች መረዳት ያለ ቅድመ መከላከል ላይ እንደዚህ አይነት በማህበረሰቡ ውስጥ በወጣቶች ላይ በተለይ ችግሮችን የሚፈጥሩ ነገሮች ላይ ቅድመ መከላከል እንዴት ነው ሊደረግ የሚችለው? አዎ፣ ማለት አሁን የመጀመሪያው የሚሆነው ልክ እንደ ኮንትሮል የተደረገ ነገር አይመስለኝ። ምክንያቱም አንደኛው መጀመሪያ አንድ ነገር ስጋት ስንሰት ምንድን ነው የሚደረገው ለማናቸው የሚያደርጉት አላግባብ የሆኑ ነገሮች ካሉ እዛ ውስጥ ላይ ሚሄድ ደግሞ በምን መንገድ ነው እናስተናግደው የሚል ክሊር የሆነ ነገር የለንም እና ስለዚህ የመጀመሪያ ሊሆን የሚችለው የዚህኛው ለወጣቶች የምንሰጠው ማቃት ወይም ደግሞ ይሄ አዌርነስ የምንለው ግንዛቤ ማስጨበጫ ለወጣቶች ከዚህ ውጪ ሌሎች ያሉት የመግናኛም የጨዋታ አማራጮችን ማቅረብ የምንችላቸው ሌሎች ተጨማሪ አማራጮችን ማስቀመጥ ያለብን ነገር በደንብ ማስቀመጥ ያለብን ይመስላል። ይሄ ነገር አታርጉ ከማለት ለዛም የአንደኛው ነገር ደግሞ ይሄ ነገር በደንብ ከተማ ላይ አለ እናውቃለን፣ ግን ደግሞ አሁን አወዛጋቢነቱ ሲነሳ በተለያዩ ሚዲያዎች ሰዎች አቴንሽን መስጠት ይጀምራሉ። አለ እዛ በኋላ ለካ እንደዚህ አይነት ነገር ካለው ሰቢያችን ላይ ነገር ይለጣሉ። ስለዚህ መጀመሪያ እንደዚህ አይነት አዳዲስ ነገሮች ከማስገበታችን በፊት ግንዛቤ ማስጨበጫና ጉዳታቸው በባህሪም በስሜትም በአስተሳሰብም ሊፈጥሩት የሚችሉት ነገሮች ላይ መጀመሪያ ማንሳት ያለብን ይመስለኛል። እግዚር ስጥልን። እንግዲህ በሌላ ተመሳሳይ ሀሳብ መልስ እንደምናገኝ ተስፋ ረጋለሁ። እሺ፣ እግዚር ስጥልኝ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ተከታዩ ዘገባችን እናልፋለን። የዘጋቢዎች መስኮት ነው። ዛሬ ወደ ናይሮቢ ነው የሚወስደን። የናይሮቢው የናይሮቢ ዘጋቢያችን ከሱዳን ወደ አጠናቀረው ዘገባ እናልፋለን። በሱዳን የሚኖሩ የኢትዮጵያ ስደተኞች የሀገሩ መንግስት መታወቂያ በጊዜ አለማደስ ለብዙ ችግር እያጋለጣቸው መሆኑን ተናገሩ። የካርቱም ነዋሪ የሆኑ ስደተኞች የሀገሩ ፖሊስ መታወቂያ በማጣታቸው እያሰራቸው መሆኑንም ገልጸዋል። ከእስር ለመፈታት እስከ ሀያ ሺ የሱዳን ፓውንድ እንዲከፍሉ እያስገደዳቸው መሆኑንም ገልጸዋል። ስደተኞቹ የአለም አቀፍ ስደተኞች ድርጅትንም ተችተዋል። ገልሞ ዳዊት ናይሮቢ ዝርዝሩን ያሰማናል። በሱዳን ካርቱም በኢትዮጵያ ስደተኞች ላይ እየደረሰ ነው ያሉትን ለአሜሪካ ድምፅ የነገሩ ትውልድ ኢትዮጵያውያን እንዳሉት ስደተኞችን በመታወቂያ ለመታደስ ማሰር የተጀመረው ከሶስት ወራት ወዲህ ነው። መንስኤውም ከሱዳን ኢሚግሬሽን ለስደተኞች ይሰጥ የነበረው መታወቂያ ለብዙ ስደተኞች አለመታደስ መሆኑን በካርቱም ለስምንት ዓመት መኖራቸውን የነገሩን አቶ መሀመድ አብዱላይ አቡበከር ናቸው። መታወቂያ አብጡ ይላል። መታወቂያ አብጡ ብሎ ኢትዮጵያውን ሰልፍ የሚያወጡ ኢሚግሬሽን ሄዶ ጀዋዛት ይባላል በአረበኛ እዛ ሰልፍ ላይ ሲቆሙ አይወጡም። ነገኑ ይላል። ብሩ ይቀበላል። የሆነ ደረሰኝ ወረቀት ይሰጣል። ስትወጣ አንተ መንግስት እየሄድ መታወቂያ አምጣ ይላል። መታወቂያ የለው ብሩን ከፍዬ ይው ደረሰኝ አለቀ። ወረቀቱ ይቀደዳል። ተፈሪሱ ከዛ በኋላ ተመልሶ ሶ እስር ቤት ይወስዳል። መታወቂያ ካላምጣ ይላል። ቅጣቱ አስራ አምስት ሺህ ነው። እስር ቤት ከገባ አንድ ልጅቱ አሁን ሰልፍ ላይ የቆመች እርጉስ ነበረች ይዛ ሞተች። ሰልፍ እየጠበቀች ነው። ሰው በማት ሰልፍ እየቆመ ስለሆነ እየጠበቀች ነበር። እየቆመች እርጉስ ነበረች ይዛ ወድቃ ሞተች። በቃ አቶ መሐመድ፣ በዚህም ብዙ ኢትዮጵያውያን ስደተኞች ለዘርፈ ብዙ ችግር ተጋልጠዋል ሲሉ ያብራራሉ። እኛ በጣም እየተጎዳን ነው። ወጥተን መስራት አንችልም። በተለይ ሴቶች እያስቸገሩት ነው። ወጥቶ ሻይ የሚሰሩት አለ መኖራ ነዳፋ ምናምን የማይችል ሴቶች በረንዳ ምናምን አከራይቶ ሻይ ይሰራሉ። ከዛ ደግሞ ይመጣሉ። መታቃለሽ መታቃ ያው ወረቀት ወስጄ ተራ እየጠበቅ ነው ተነሽ ይላል። በቃ እየተጫወቱት ነው በቃ አንቺ የኔ ጓደኛ ካልሆንሽ አሁን ነው የሚጫነው ወደ ኢትዮጵያ እንደ እያስፈራሩ፣ ከዛ በኋላ እሷ ያው ሳትፈልግ ሌላ ነገር ውጭም ትገባለች። በጣም አስቸጋሪ ነው። አምባሲ መፍትሄ ይሰጣል። ተሰብስበው ወደ ሶስት መቶ ምናምን የሆነ አምባሲ ገብተን መፍቱ ስተኝ መታወቃ አውጡና በስራ ህገ መንግስቱን ጠብቁና ኖሩ እሺ፣ እሺ መታወቃ እናውጣ። ማውጣት እንቢ ያላንም እኛ ከፍለን እንወጣለን። እዛ ስንሄድ ይሄ ይሄ ችግር አለ ሂዱና ኑ ይላል። እሺ ብለን ብሩ ሰተን ወረቀቱ ወዘን ስንወጣ ፖሊሶቹ ሌላ ቦታ ወረቀቱን እየቀደዱ እኛን እየጫኑት ነው ወደ እስር ቤት እንደነ ብለን መፍቶ ምንም አይሰጡም። አምባሲ ከነሱ ጋር ነው፣ ከፖሊስ ጋር ማለት ነው። ሌላ ያናገርኩት ትውልድ ኢትዮጵያዊ ስደተኛ የዚህ ችግር ሰለባ መሆኑን ይናገራል። ስሙ እንዲገለጽ ያልፈለገው ኢትዮጵያዊ ባለፈው ሳምንት ካርቱም ኡምዱርማን አካባቢ በፖሊስ ተይዞ 20 የሱዳን ፓውንድ ከፍሎ መለቀቁን ይናገራል። በጸጉር ቤት ስራ የሚተዳደረው ይህ ወጣት ከአሁን በኋላ በከተማው መንቀሳቀስ አስቸጋሪ በመሆኑ ስራዬን ለማቆም ተገድጃለሁ ሲል አክለው ተናግረዋል። ለስምንት ዓመታት ካርቱም መኖራቸውንና የሁለት ልጆች አባት መሆናቸውን የተናገሩት አቶ መሐመድ አብዱላይ ሚስትም የዚሁ ችግር ሰለባ ናቸው። አውጥ ቻለሁ። እኔ ለምንም ብዬ በሙስና የፖሊሱን ብር ለየብቻ ከፍዬ ከፍዬ እዛ ውስጥ ቢሮ የሚሰራ ማዋ ከፍዬ ወደ 6000 ምናምን ጨርሼ አውጥቻለሁ። እሷ ሻይ ስለምትሰራ በዛ ትራቻ ቤት ገብታ ነው። እኔ የሆነ ካምፓኒ ውስጥ የቀን ስራ እሰራለሁ። ያው እሷ ቤት ናት። አሁን አትወጣም። ከወጣች ስለሚያዙ አትወጣም። እኔ ብቻ ሰርቼ ያው ከእጅ ወደ አፍ ነው። በጣም ኑሮ ውድነት አለ እዚህ ሀገር። አንድ ዳቦ አራት ብር ነው። ወተት አንድ ሌትር ለመግዛት እስከ ሰማኒያ ብር ነው እዚህ ሀገር። ኢትዮጵያውያን ስደተኞች በሱዳን ፖሊስ በዚህ በመታወቂያ ጉዳይ በሺዎች የሚገመቱ ኢትዮጵያን ታስረዋል ሲሉ ይናገራሉ። ስደተኞቹ ይህ ችግር ሲደርስባቸው የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ይደርስላቸው እንደሆነ ጠይቃቸው ነበረ። ሱዳን ያሉ ኢትዮጵያን ጋራ ምንም ተገናኝቶ አያውቁም። እኔ ስምንት ዓመት ነው ካርቱም ምንም ብዙ ሴቶች የተሳሰሩት እኛ ብር አዋጥተን እንከፍላለን፣ እናወጣለን። ብዙ ሰዎች እኛ በቃ እንደ እድር አደርገን ብር የሌለ ሰው ብር ሰብስበን ከእስር ቤት እናወጣለን። እንደዚህ እንደዚህ እያደረን በራሳችን እየተቻቻለን እንኖራለን እንጂ የሚያግዝ የለም እዚህ ሀገር። አክለውም ብዙ ስደተኞች በካርቱም የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ቢሮ አገልግሎት አይሰጠንም ብለዋል። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ዓለም አቀፍ ሚዲያዎች አስተባባሪ ሮናልድ ሾይን ባወር በሱዳን ያለው የዩኤንኤችሲአር ቢሮ በሳምንት አምስት ቀን ለተገልጋዮች ክፍት መሆኑን ተናግረዋል። ምስተር ሾይን ባወር ቢሮአቸው የገንዘብ ድጋፍ ጨምረው ሌሎች የምዝገባና የትምህርት እድል ለስደተኞች እንደሚሰጥም አክለው ተናግረዋል። ስደተኞች በመታወቂያ መከልከል እየተቸገሩ ስለመሆናቸው ተጠይቀው በሱዳን ሕግ እየተሰጠ ያለው መታወቂያ ለስደተኞች አስፈላጊ አይደለም፣ ነገር ግን ፖሊስ ያንን በሚጻረር መልኩ ይህንን ተግባር እየፈጸመ ነው ብለዋል። በዚሁ ሰበብ በካርቱም ባሉ እስር ቤቶች ውስጥ አሉ ስለተባሉ ስደተኞችም ድርጅታቸው ዩኤን ኤች ሲ አር ከሱዳን መንግስት ስደተኞች ጉዳይ ቢሮ ጋር በመሆን ጠበቃ አቁሞ ተከራክሮ ሲያስፈታ ነበር። አሁንም ይህን ስራ ይቀጥላል ሲሉ መልስ ሰጥተዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። አሁን ለዕለቱ ወደ አስተናዳ ነው የቴክኖሎጂ ዘገባ ነው የምናልፈው። መኪናችሁ ስሜታችሁን ተረድቶ ሐዘን በገባችሁ ሀፍታ ከሐዘን የሚያወጣችሁ የደስታ ሙዚቃ ቢያጫውት ምን ይሰማቸዋል? የቴክሳስ ኤ ኤንድ ኤም ዩኒቨርሲቲ የተመራማሪዎች ቡድን ይህንን ህልም ለማሳካት እየጣረ ነው። ከሰዎች ስሜት ጋር የተቆራኙ የአንጎል መጎደችን በማጥናት ራሳቸውን በራሳቸው የሚያሽከረክሩ መኪናዎች ይህንን መረዳት የሚችሉበትን መላ ለማበጀት እየሰሩ ነው። የኤልዛቤት ሊን ዘገባ ሀብታሙ ስዩም ያስደምጠናል። በዚህ ቤተ ሙከራ ውስጥ ተመራማሪዎች የሰዎችን ስሜት አንጥሮ ለመረዳት እየሞከሩ ነው። ይህንን የሚያደርጉት ምናልባት አንድ ቀን የተሳፋሪውን ስሜት የሚረዳ የመኪና ውስጥ የደህንነት መሳሪያ እንፈጥራለን በሚል ነው። ጄምስ ሃባርድ ጁኒየር በቴክሳስ ኤ ኤንድ ኤም የምህንድስና ቤተ ሙከራ መምህር ናቸው። በመኪናው ወንበር ላይ እንደተቀመጣችሁ መሳሪያው ኤሌክትሮማግኔቲክ ቁርኝት በመፍጠር የአንጎላችሁን ሞገድ ይለካል። ስለሆነም እኒህ የአንጎል ሞገዶች እጅግ አስፈላጊና መሠረታዊ የሰው ልጅ ስሜቶች ጋር ተዛማጅ መሆን ይኖርባቸዋል ነው ያሉት። ተመራማሪዎች አንጎልን ለማነቃቃት በገበያ ላይ የዋሉ የተለያዩ የቴክኖሎጂ ውጤቶችን እየተጠቀሙ ነው። ከነዚህ መካከል የሰዎችን ስሜትና ተሳትፎ መጠን ለመለካት የሚያግዙ ምስሎችን መጠቀም ይገኝበታል። አንዳንዶቹ መሳሪያዎች በአንጎል ውስጥ ያለውን የኤሌክትሪክ ንዝረት ሲለኩ፣ አንዳንዶቹ ደግሞ የአይን እንቅስቃሴን ይከታትላሉ። Preston Griff's but Texas A and M University Tamaraic Itamarino. We identify which የትኞቹ መረጃዎች በእጅጉ አስፈላጊ እንደሆኑ ለይተናል። በመቀጠል እነዚህ መረጃዎች ራስ ዘዋሪ ወደ ሆነው ስርዓት ማስገባት ትችላላችሁ። መኪና ሊሆን ይችላል ነው ያለው ትሪስታን። የዚህ ምርምር ዓላማ የሰው ልጆችና ምጡቅ መኪኖች በተሻለ ሁኔታ በጋራ መስራት እንዲችሉ ማድረግ ነው። አንደኛው ተግባሩ ራስ ዘዋሪ መኪኖች በጦርነት ጊዜ የሰው ልጆችን የአእምሮ ሁኔታ መረዳት እንዲችሉ ማድረግ ሊሆን ይችላል። ጄምስ ሃባርድ ጁኒየር፣ በድጋሚ የተለያዩ ነገሮች እየተፈጠሩ ነው። ማሽኑ የዘዋሪውን ወይንም የሰውየውን የጭንቀት መጠን መረዳት ይፈልግ ይሆናል ነው ያሉት የምህንድስና መምሩ ጄምስ ሃባርድ ጁኒየር። እንደሚሉት ራሳቸውን በራሳቸው የሚዘውሩ መኪኖች ተሳፋሪዎችን ከጦርነት ውጪ ባሉ ስፍራዎችም ይጠቅማሉ። ስሜትን ማንበብ የሚችሉ መኪኖች ጥቅም እንዳለ ሆኖ ሁሉም ሰው ስሜቱ እንዲነበብ ይፈልጋል ማለት ግን አይደለም። የዚህ ዘመን መኪኖች ኮምፒውተሮች እንደመሆናቸው በእነሱ አማካኝነት የተሰበሰበው የአንድ ሰው የአእምሮ ሁኔታ መረጃ ባልታሰቡ እጆች ቢገባስ? ጄምስ ሃባርድ ጁኒየር አነስተኛ የእጅ መፍቻ መሳሪያ እንኳ ገዳይ መሳሪያ ሊሆን የመቻሉ ጉዳይ መዘንጋት እንደሌለበት ይናገራሉ። ተማሪያቸው ትሪስታን ግሬቭዝ ግን ይህም ቢሆን ሳይንስን ከማሰስ ሊያግደን አይገባም ባይ ነው። ራሳቸውን በራሳቸው የሚዘውሩ መኪኖች የሰው ልጆችን ስሜት ማንበብ እስኪችሉ ዓመታትን ሊወስድ ይችላል። ለሰው ልጆች ስሜት የቀረበ መኪና ለሕይወት ደህንነት የተሻለ መኪናም ይሆናል የሚል ተስፋ አለ። ጥሩ ተስፋ ነው። ወደ ተከታዩ ዘገባ እንለፍ። ካሜሮን በቅርቡ ምርጫ ታካሄዳለች ተብሎ ይጠበቃል። ለምርጫው ዝግጅት በመደረግ ላይ ባለበት በአሁኑ ሰዓት ላይ የተቃዋሚ ፓርቲ መሪ የሆኑት ማውሪስ ካማቶ አሁን በስልጣን ላይ ያሉት ፕሬዚዳንት ፖል ቢያ ያለፈውን ዓመት ምርጫ ሰርቀዋል ሲሉ በምርጫው ላለመሳተፍ ያድማ ጥሪ አድርገዋል። የሞኪ ኤድዌንን ዘገባ ኤደንገረሙ ታሰማናለች። የካሜሩን የግዛት አስተዳደር ሚኒስቴር ፖል አታንጋጂ መንግስት የካቲቱኒ አካባቢ እና የፓርላማ ምርጫ በነጻነት ከማድረግ የሚረብሹትን ማናቸውንም አካላት እንደማይታገስ ተናግረዋል። ፖለቲሽንስ በጥላቻ ንግግሮች፣ በማጭበርበር፣ ጸብ በማጫር እንዲሁም የአገር አስተዳደርን በመናቅ የተካኑ ፖለቲከኞች በሙሉ ለሚያደርሱት የሕግ ጥሰት የሕጉን ጠንካራ ጡጫ ይቀምሳሉ። ይህንን በደንብ ግልጽ ማድረግ እፈልጋለሁ። ስለዚህም የፖለቲካ ፓርቲ አስተዋቂዎች በሙሉ ፓርቲዎቹ ለሚያደርሱት የሕግ ጥሰት ተጠያቂ ይሆናሉ። የኒጂ ማስጠንቀቂያ የተቃዋሚ መሪ ማሪስ ካማቶ ሰኞ እለት በሰጡት ጋዜጣዊ መግለጫቸው የካቲቱ ምርጫ ላይ ላለመሳተፍ አድማ ለማድረግ መወሰናቸውን ካሳወቁ በኋላ የተደረገ ነው። ካማቶ በምርጫው ለመወዳደር አስበው የነበረ ቢሆንም የመንግስት ባለስልጣናት የካሜሮን የተሀድሶ እንቅስቃሴን ካሜሮን ሬኔሳንስ ሙቭመንትን ለማፍረስ ሰርተዋል ብለው በመክሰስ ነው ሀሳባቸውን የቀየሩት ኦርጋኒዜ ዴስ ኤሌክሲዮን ካማቶ እንደሚሉት ከሆነ በሳቸው አጠራር ህገ ወጡ የያውንዴ አገዛዝ ከካሜሮን የግዛት አስተዳደር ሚኒስቴር ጋር በመሆን የእሳቸውን የካሜሮን ሬኔሳንስ ሙቭመንት ፓርቲ ለማጥፋት አቅደው መነሳታቸው ምንም አያጠራጥርም። በሳቸው አባባል አሁን በስልጣን ላይ ያሉት አካላት የእሳቸውን ፓርቲ ከፖለቲካው ሥነምህዳር ሙሉ በሙሉ በማስወገድ ስልጣን ላይ በመቆየት ካሜሮናውያን ላይ ሽብርን ለመንዛት ይሻሉ ይላሉ። ካማቶ ንጂን ከካሜሮናውያን የምርጫ አመራር አካል ኤልካም ጋ በመሆን ያለፈውን አመት ምርጫ ፕሬዚዳንት ፖል ቢያ እንዲመረጡ በማድረግ አሲረዋል ሲሉ ይከሳሉ። ይሁንና ንጂም ሆነ የምርጫ ሂደት ባለስልጣናቱ ምርጫውን ነጻና ተአማኒ ነበር ይላሉ። ካማቶ እንደሚሉት የእሳቸውን አድማ መሰረቱ ገዢ የሆነው የቢያን የካሜሮን ህዝቦች ዴሞክራሲያዊ ንቅናቄ ሲፒዲኤም እና የተገንጣዎችን ግጭት ለመጥቀም የተሰራው የምርጫው ህግ ነው። የካማቶ የአድማ ጥሪ ታዲያ እንደ ጀስቲን ኤሌጋ ያሉ ወጣት ተቃዋሚዎች መካከል የተደበላለቀ ስሜትን ፈጥሯል። ኤሌጋ እንዳለው ከሆነ ካማቶ ከተሸናፊዎች ጋር ራሳቸውን በማጣበቅ ደጋፊዎቻቸውን ከትተዋቸዋል። የእሳቸው ፓርቲ በብሔራዊ ጉባኤ ላይ ካልተወከለ፣ ይላል ኤሌጋ፣ ድምፃቸው የሚሰማበት ምንም አይነት መንገድ አይኖርም። እንደሱ አባባል ካማቶ መጥፎ የሚሏቸውን የካሜሮን ህጎች ለመቀየር ፍላጎቱ ካላቸው ህግ አውጪ ለመሆን ሲሉ ለመመረጥ መጣር አለባቸው። በሌላ በኩል የሰላሳ አንድ ዓመቷ የካማቶ ደጋፊ አናቤል ቢ በምርጫው ላይ አድማ መመታቱን እደግፋለሁ ትላለች። ይህ አምባገነንነት ነው። ድልህ እንደተሰረቀና ስትቃወም ለእስር እንደምትዳረግ እያወቅህ ወደ ምርጫ መግባት አያስፈልግም ነው ያለችው። አናቤል በያውንድ ዩኒቨርሲቲ የፖለቲካ ተንታኝ የሆነው ዲቫይን ክዌ በበኩሉ አዲሱ የፓርላማ አስተዳደር ኃላፊነቱ ለአምስት ዓመታት ስለሚጸና ተቃዋሚ ፓርቲዎች የፖለቲካ ለውጥ ለማምጣት ከሻቱ ከውስጥ ሆነው መታገል ይገባቸዋል ይላል ሚኒንግ ርሲ ል ሜክ ር ቮይስ ይህ ማለት ኤምአርሲ ለቀጣይ አምስት ዓመታት በቀጥታ በውሳኔ ሳይሳተፍ በጎዳናዎች ላይ ብቻ ሲቃወም ይከርማል ማለት ነው። ከዚህ ይልቅ ካማቶ በምርጫው ላይ በመሳተፍ ወደ ፓርላማ በመግባት ከውስጥ ሆኖ ውሳኔዎችን ለመቀየር ቢታገል ይሻለው ነበረ። ባለፈው ሰኞ ዕለት ካማቶ ሌሎች ተቃዋሚ ፓርቲዎች የሲቪክ ማህበራትና የሃይማኖት ቡድኖችም አድማውን እንዲቀላቀሉ ጥሪ አድርገዋል። የግዛት አስተዳደር ሚኒስቴሩ ኒጂ በበኩላቸው ከአማቶን ጨምሮ ማናቸውን ምርጫውን ለማጨናገፍ በተቀናጀ ሁኔታ የሚሰሩ አካላትን እንደሚያስሩ አስጠንቅቀዋል። እንደ ኤሮፓውያኑ አቆጣጠር በጥቅምት 2018 ከአማቶና ከ400 በላይ የሚሆኑ ደጋፊዎቻቸው ፕሬዚዳንታዊ የምርጫ ውጤቱን ተቃውሞ በመውጣታቸው ምክንያት ለ9 ወራት ታስረው ነበር። ጥቅምት ላይ በካሜሮን የተገጣዮች ግጭት ምክንያት ለሀገር አቀፍ ውይይት ሲባል ባለስልጣናቱ ካማቶም ፈጥተዋቸዋል። ይሁን እንጂ አሁንም ድረስ ህዝባዊ ፕሮግራሞችን ከማድረግ እንደታገዱ ናቸው። አድማጮቻችን፣ የዛሬው የጋቢና ቪዮ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆኘ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ያገዘን ሞክቤል ያ ቤሮ ነው። ደናደሩ kun raadiyoo Sagale ameerikaati.